ኢትዮጵያ ውስጥ በቅርቡ ባጋጠመው ብጥብጥ ከጎንደር ከተማ ከሰሜን ጎንደር ደንቢያ ወረዳና ከጃዊ ከተማ ተፈናቅለው ወደ መቀሌ ከተማ የደረሱ ሰዎችን እንዳነጋገረ ዘጋቢያችን ግርማይ ገብሩ ገልጦልናል። ግርማይ እንደዘገበው ሰዎቹ በአካባቢው በደረሰው ብጥብጥ እንዲሁም ከተለያዩ ሰዎች በደረሰባቸው ዛቻና ማስፈራሪያ ሰግተው ንብረታቸውንም ጥለው መፈናቀላቸውን ነው የተናገሩት። የመቀሌ ከተማ መስተዳድር ተፈናቃዮቹን ተቀብሎ እገዛ እያደረገላቸው መሆኑንም ይገልጣሉ። ዝግጅቱን ያጠናቀረው ግርማይ ገብሩ ይቀጥላል። ከጎንደርና ከጎጃም ተፈናቅለው የመጡ በመቶዎች የሚቆጠሩ ሰዎች መቀለ ከተማ ውስጥ ደርሰዋል። ተፈናቃዮቹ በተለይም በጎንደርና አካባቢው በተፈጠረው ብጥብጥ ዛቻና ማስፈራሪያ ስለደረሰብን ሕይወታችንን ለማዳን ንብረታችንን ጥለን መጥተናል ይላሉ። የመቐለ ከተማ የማኅበራዊ ጉዳይ ጽሕፈት ቤት ተፈናቃዮችን ተቀብሎ የማጣራትና የምዝገባ ሥራ በማካሄድ የገንዘብ እርዳታ እንደሰጣቸውም ይናገራሉ። ዛሬ በመቀለ ከተማ የተለያዩ ሰዎችን አነጋግር ያለሁ። እስከ ነሐሴ ወር እየሰራው ነበር ስራ ላይ ነበር የምገኘው። ከዛ ግን በተፈጠረው ሁኔታዎች እኔም ለህይወቴ ስለሰጋው የሆነ ልጅም እያስፈራራኝ ስለነበረ መስራትም አልቻልኩም። ሳይኮሎጂ እያለ ነው የሚያስፈራራሽ። ወያኔ እናጠፋዋለን፣ ትግሬ እንዳለ እናጥፋዋለን። እቃ ሲቃጠል፣ መኪኖች ሲቃጠሉ የሚወራው እንደዚ አይነት ወሬ ነው። ከዛ በጣም ሰጋው እኔ ህይወቴን ለማዳን ብዬ ሰጋው እና ከጎንደር ወጣሽ ከጎንደር ምክንያቱም ዝም ብዬ እንደዚህ ብዬ መልቀቂያም ስለማይሰጡኝ ሲክሊፍ ጽፌ ነው ወጣሁት። አሞኛል ብዬ ነው ሲክሊፍ አጽፌ ወጣሁት። ከዛ ቤተሰብ ጋ አዲስ አበባ ምናዝሬትም ተጠግቼ ነበር። ከዛ ግን መንገዱ ተከፍተዋል ምናም ሲሉ ሰላም ነው በቃ ቢያንስ ትራንስፖርት እጄ ልብሴን ይዤ መምጣት ችላለሁ ብዬ ከአዲስ አበባ ወልዲያ ሂጄ፣ ወልዲያ ሰላም ስለሆነ ከወልዲያ ደግሞ ወደ ጎንደር እንዲሄድ ማለት ነው፣ ማንነታቸውም የማይታወቅ ሰዎች አስቁመው አውርደው የነበረኝ ንብረትና ብር ወሰዱ። ስንት ሰዎች ናቸው? እናንተንስ ያገቷቸው ታጣቂዎች ናቸው? ሁለት ታጣቂዎች ናቸው። ሁለት ዱላ የያዙ ናቸው። ፖሊስ ነገር ነው የሚመስሉት። ደረታም ደረታም ወጣቶች ናቸው። ስምንት ሰዎች ነበርን። እግዚአብሔር የተመሰገነውም ብቻ ወዴት ነው የወሰዷቸው? ምንድን ነው የሚለቸው? በአስፋልት ቀጥ አድርገው ነው የወሰዱን። ከዛ በኋላ ደግሞ ወደሆነ በጭቃ የተሰራ ቤት አስገቡን። ለአንድ ልጅ እዛ ቀጠቀጡት። እንደገና ለእኔም አንድ ጊዜ በጥፊ መታኝ። የነበረኝ ንብረት ወስዶ ሂዱ፣ ውጡ፣ በቃ ውጡ፣ ውጡ አሉ። ተመልሰን በቤካፕ ነው ወደ አዲስ አበባ ማታ ያገባ። ትናንትና ማታ ነው የገባሁት፣ አራት ሰዓት የሁለት ሰዓት በረራ ወደ መቀሌ ማለት ነው የሁለት ሰዓት በረራ አራት ተኩል ነው እዚህ የገባው። ጣም ቤተሰብ ጋር ነው ተጠግቻ ያለሁት። ይህ ሁሉ ሰው ከዛ የመጣ ነው። ከጎንደርና ና ከአካባቢው የመጣ ሰው ነው። የትግራይ ህዝብ ባደረገልን ትብብር አቅማቸው በፈቀደ ብር እየሰጡ ነው። እዚህ መኖር ነው ፈልገው። እዚህ ጋር ያለው ህዝብ እንዳለ ንብረቱ ትቶ ነው የመጣው ከነ ልጆቹ። የትግራይ ህዝብ መፍትሄ እንዲሰጠን ነው የምንፈልገው። የትግራይ መንግስት መፍትሄ እንዲሰጠን ነው የምንፈልገው። በጣም ነው ማመሰግንሽ።

አንድ አምስት ቀን ከኋላ ወዲያ ልየን አለ እንዳለ ሄደ። አማራ ነኝ እኔ አይነኩኝም፣ ከዚህ ደግሞ አይመቸኝም ብሎ ሄደ። እኔ አለሁ ማለት ነው እንደዚህ ማለቴ። አለች ወላድባ ከዘመዶቿ ወንድሞቿ ናቸው ያው እነሱ እየጠበቁ ወገኗ አለች ምንድን ነበር መሰራ ጎንደር ውስጥ ሆቴል ምግብ ቤት ድራፍት ቤት መጠጥ ነው ይሄ ነው መሰራ እና አሁንስ ንብረት ንሳው ንብረት ሱ ነው ወሮሮ የመጣው በቃ ዘራርፈውታል ባላገር ሁላ ነው የወረሰው ከተማው ብዙ ነው የተቃጠለ ግብርነት ተቃጥለዋል ግርኩታባ ተቃጥለዋል ፍርድ ቤት ተቃጥለዋል አስተዳደር ተቃጥለዋል ሚሊሻ ቢሮ ተቃጥለዋል የኦርጂቪኒ ተቃጥለዋል ስድስት መኪና ተቃጥለዋል የዛን ጊዜ ምንድን ነው የምታስበው ካሁን በኋላ ሰላም ከሆነልኝ ያ ቦታ ንብረት ሲቸ ከዚህ ቦታ ባገኝ የሀገር ላይ ይሄ ነው ነው። አብረን አብረን በልተን ኮ ከመጨረሻው ላይ ስለዚህ፣ በልተህ ቦታ መንግስት ነው ነው። የት ነው ሆኖ? ለምን ያህል ኖርሀል እዛ? መካዘን ነው የምሰራ ባለቤቴ ደግሞ ባልትና ነው የምሰራ። ሁለታችን በንግድ ተሰማርተን የየራሳችን ስራ ነበረ። ንብረታችን እንዳለ አቃጠሉት፣ ሚዛኑም አቃጠሉት፣ እህሉም ወሰዱት። የባለቤቴም ተመሳሳይ እንዳደረጉ ደግሞ ህጻን ልጆች ይዘን ከተደበቅንበት ሰፈር ሊጎልን ሲሉ መከላከያ መጥቶ ነው ያተረፈን። ከመከላከያ አምስት ከሰኞ እስከ ሐሙስ አራት ቀን ማለት ነው ሰነበትን። ከዛ በኋላ በኦራል ወደ አሶሳ ሸኙን ሶሳ በትግራይ መንግስትም እዛ በቤንሻንጉል ጉሙዝ መንግስትም በትብብር በአየር ተቆርጠልን፣ ወደ ሞታ ሀያ ሰው አካባቢ ዝምጠና በጣም እናመሰግናለን። እሺ እናመሰግናለን። የት ነበር የሚኖሩት? ጎንደር እዛ የቆየሁት ሰላሳ ዓመት ጎንደር፣ አስር ዓመት ደንቢያ ወረዳ። ስለዚህ ለአርባ ዓመት ያህል እዛ ኖረዋል። አሁን ለምን መጡ? አሁን የመጣሁበት ምክንያት ማ በትግሬነቴ ትግሬ ውጣ እያሉ ሆይ ይላሉ ይደበድባሉ። ከምደበደብ ለቅቄ መጣ። ቤተሰቦች ውስ ቤተሰቦች አስቀድሜ ልክ ወደ መቀሌ የጌታ ስራ ነው የኔ አይደለም ማለት ገና ይህንን ነገር ከመፈጠሩ በፊት ወደ ዝልኪያቸዋል። እዚህ ከመጡ በኋላ ሳሁን አቀባብሉ እንዴት አዩት? ስርአት ያለው አቀባብል ነው ያለ ዚህ አሁን ተመልሰው ወደ ጎንደር ይሄዳሉ? ሁሉ እዛ ዘግቼው ስለመጣ ላልተወሰነ ጊዜ ሄጄ ነገሩን አጣርቼ ያን ንብረት ይውደም አይውደም አላውቀው እና ድንገት ሄድ ይሆናል። ሌሎች በሺዎች የሚቆጠሩ ሰዎች ከመተማ ዮሐንስ ተፈናቅለው ወደ ሑመራ መድረሳቸውና የትግራይ ክልል መስተዳድር ተቀብሎ የሰጣቸውን ሶስት ሺ ብር ተቀብለው ወደ የቀያቸው መሄዳቸውን ዛሬ አድዋ ከተማ መድረሳቸውን የገለጹ አምስት ሰዎች በስልክ ነግረውኛል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም።